አብይ ርዕስ ይደመጣል። መሠረታዊ ናቸው ያሏቸውን ሦስት ጥያቄዎች ይዘው እየተንቀሳቀሱ ያሉት ሙስሊሞች ጥያቄዎቹ አጥጋቢና በቂ ምላሽ አላገኙም ሲሉ አስተባባሪዎቹ እየተናገሩ ነው። የኮሚቴውን አስተባባሪ አቶ አቡበከር አህመድ መሐመድን ሰለሞን አባተ ማምሻውን በስልክ አግኝቶ አነጋግሯቸዋል። ጤና ይስጥልኝ አቶ አቡበከር ጉዳይ አቶ አቡበከር አህመድ ሙሐመድ አሁን የደወልኩ ሎት አርብ ስለሆነ ከጅምአው በኋላ ለወትሮ በየሳምንቱ የምታካሂዱት ስብሰባ አላችሁና በዚህ ሳምንት ምን ላይ እንደደረሳችሁ ለመጠየቅ ነበረ። ዛሬ ለመሆኑ ስብሰባ ነበራችሁ? በምን አይነት ሁኔታ ተካሄደ? እንደተለመደው ከፍተኛ ቁጥር ያለው ህዝብ ተገኝቷል። የአሁኑ ጅማ ላይ የተነሱ መሰረታዊ ሀሳቦች ምርጫ ጋር ተያያዥነት ያላቸው ጉዳዮች ላይ ነው። ህዝቡ እስካሁን ድረስ ግልጽ መግለጫ ደረጃ ኦፊሻሊ የወጣ ነገር እስካሁን ድረስ የለም። በጀርባ ገልጽ ባልሆኑ መመልኩ በቀበሌዎችና በተለያየ ቦታ ላይ የሚያደርጓቸው እንቅስቃሴዎች አሉ። እንደዛ ሆኖ ህዝቡ የራሱን እንቅስቃሴ የጀመረበት ተጨባጭ ነው ያለ። ይህንም ኮሚቴው አፕሬት አድርጓል። ከማን ነው? መግለጫም ተጠብቁት። ይፋ መግለጫ ከማን ነው? እስካሁን ድረስ ምርጫ ያሰጥናል ብለው የወሰኑት አካል በራሳቸው አለ። እንደ መንግስት ለማ ምክር ቤት ምናምን ሲባል ነበር። እስካሁን ድረስ የለም። ግን በተለያየ ቀበሌ ቀበሌ መስተዳድሮች እና የመንግስት አካላቶች እዚህ እየሰበሰቡ አስመራጭ ምረጡ፣ እንትን ይወክሉ አርባ ሰው አንዱ ሰላሳ ሰው አንዱ ይባላል። ማንን ህዝቡ እየበለጠላቸው ህዝቡን የተለያየ ህዝብ አካላት እየተጠራ ማለት ነው። በየወረዳውና በየአካባቢው ይህን ጥያቄ የሚያቀርበው ማን ነው? የመንግስት አካላቶች እሺ፣ የቀበሌ መስተዳድር ላይ ያሉ አመራሮች እና በየወረዳው በየክፍለ ከተማ እየሰበሰቡ፣ ህዝቡ ግን እያነሳ ያለው ግልጽ ነው። እኛ የምንፈልግ ነው እየጠየቅ ነው። የሃይማኖት ተቋሞች አመራሮች ከመሆኑ መጠን እናንተን የማይመለከታቸው ሆነው እያለ ደረጃ ድረስ ማሄድ የለበትም። ሁለት ምርጫ ከተደረገ አንድ መስጂዳችን ላይ፣ በሁለተኛ ደረጃ ደግሞ መሆን ያለበት የምርጫው አፈጻጸም ሂደት ገለልተኛ አካላቶች አስመራጭ አካላቶች ታዛቢ ተመርጦለት ፍትሃዊ የሆነ የህዝብ ምርጫ እንጂ አርባ ሰዋንጫ አምስት ሰዋንጫ አስመራጭ ወክሎ አተኩሎ የሚባለው አካሄድ የምርጫ ህግና ሥርዓት ዲሞክራሲያዊ እንዳይሆን ያደርገዋል። እያለ በየመድረኩ ህዝቡ እየተቃውሞ ያለበት ተጨባጭ ነው ያለው። ከትናንትና ጀምሮ በየመስጅዶቹ ህዝብን እያፈረበ በየመሳጅዶቹ ላይ አስመራጭ በመምረጥ የምርጫ መስፈርት ያላቸውን ስምንት ነጥቦች ዘርዝሮ ይዞ በነዛ መሰረት ነው ምርጫ ለመርጥ የሚገባል። ስለዚህ መንግስት እንደማይመለከተውና ጣልቃ እንደማይገባ ነግሮናል። ህዝብ ነው ምርጫ የሚመርጠውና የሚያስፈጽመው ብሎ ራሱ ማውረድን መጫን የምትችሉት እናንተ ናቸው ብሎ ስላለ እንቅስቃሴ ጀምሮ ህዝቡ በየመስጂዱ አስመራጮችን ለመምረጥ ፊርማ እየተፈራረመ እንቅስቃሴ እያደረገ ይገኛል። እና እነዚህ ያነሳችኋቸው ጥያቄዎች ምን ደረጃ ላይ ናቸው አሁን ያሉት? እስካሁን ድረስ እንግዲህ አጥጋቢና በቂ ምላሽ አላቸው ብለን የምንለው ነገር የለም። በአፈጻጸም ደረጃ የተመለሰ ወይም ደግሞ በትክክል መሬት ላይ የወረደ ሁሉም ነገር ምላሽ አግኝቷል የምንለው ተጨባጭ ውስጥ አይደለም ያለው። ስልጠናን በተለያየ አይነት መልኩ በየቦታው እየተካሄደ ያለበት ተጨባጭ ነው ያለው። ያው አወሊያም ጉዳይ በአየር ላይ እንደተንጠለጠለ እስካሁን ድረስ ልባት ያላገኘበት ተጨባጭ ነው ያለው። እነዚሁ ደግሞ አፈጻጸም ላይ ምርጫን በተመለከተ የሚታየ ያለው ምሽታ የተሰበላበት ማንም እያለ ውስጥ ለውስጥ የተሄደ ኦፊሻል ያልሆነ ነገር እየተሰራ ያለበት ተጨባጭ ነው። ስለዚህ ህዝቡ የራሱን ወደ ምርጫ ሂደት ለመግባት እያደረገ ያለውን አስመራችን ለመምረጥ በየመስችሉ እያደረገ ያለውን እንቅስቃሴ ኮሚቴውን ዛሬ በይፋ እንደሚቀበል እና የህዝቡን ጊዜው እንዲቀጥል አስመራጩን በመምረጥ እና የምርጫውን እንቅስቃሴ በማድረግ ላይ ስፋት እንዲንቀሳቀስና ሁሉም ተሳትፎ በራሱ አስመራጮችን መርጦ በሚመለከተው የመንግስት አካል አስመራቾቻችንን መርጠና መውቁልን በምናደርገው የምርጫ ሂደት ላይ አጋዥ ሁኑ እያለ የገለጸው ነገር ላይ አስተባባሪ እንዲሆን ያደረገው ነገር እንዲቀጥል ነው። ዛሬ ኮሚቴውን በህዝብ ፊት ይፋ ያደረገው ወይም በቅጥ የተናገረው አቶ አቡበከር። እናንተ አስተባባሪዎች አይደላችሁም እንዴ? እስካሁን እኛ አስተባባሪ ነን። የህዝቡ ኮሚቴ ተወካይ እንደመሆናችን መጠን እኛ በግልጽ ስንነጋገር የነበረ የመንግስት አካላት ጋር ነው። ለመንግስት አካላት ጥያቄያችን አቀርበናል። ምላሽ እየጠበቅን ረዥም ጊዜ ቆይተናል። እስካሁን ጊዜ ባለው ድረስ እነዚህ አካላቶች ግን የመንግስትና ተለያየ ቦታ ላይ ያሉት አካላቶች ኮሚቴውን እስካሁን ድረስ ለማነጋገር ዝግጅነት የታየበት ሁኔታ አይደለም ያለው። ይህ ደግሞ ቢያንስ አካሄዶቹን ወደኋላ ብዥታ የሚፈጥርባቸው ናቸው። ይህ ሁኔታ ባለበት እኛ ኦፊሻል የሆነ ነገር እየጠበቅን ህዝቡ ደግሞ በራሱ ይህ ሁኔታ በተደጋጋሚ በየመድረኩ ቢናገር ተሰሚነት ሲያጣ የራሱን እንቅስቃሴ ሄደበት ተጨባጭ ነው ያለ። ይህ ተደረጋ ያለ ሂደት ደግሞ እኛም የሚያግባባን የሚያስማማን በመሆኑ አፕሪሽት አድርገን እንዲተናገድ ያው የራሳችንንም አስተዋጽኦ ለማድረግ ዝግጅታችን የገለጽንበት ሁኔታ ነው ያለ። እሺ፣ አቶ አቡበከር ውስጥ ውስጡን የሚካሄዱ ነገሮች ወይም እንቅስቃሴዎች እያሉኝ እየገለጹልኝ ያሉት ሌላ አካል አለ እንዴ? ሌላ አይነት እንቅስቃሴ የሚያደርግ ሌላ የማስተባበር ስራ የሚሰራ ከእናንተ ሌላ ወይም ደግሞ ጥያቄያችሁን ካቀረባችሁላቸው የመንግስት አካላት ሌላ እናንተ የምታውቁት ወይም በጭምጭምታ የምትሰሙት አለ የለም? ሚደርግ ትግብይት የተፈጸመ ያለው እኮ አሁን በመንግስት አካላቶች ነው ያለው። ግልጽ ነገር አሁን በየቀበሌው፣ በየክፍለ ከተማው፣ በየወረደው የቀበሌው መስተዳድሮች አመራሮች ሲወጡ ነው ህዝብን እየጠሩ እየሰበሰቡ ስለምርጫ እያናገሩት ያሉት። ይህን እየሰሩ ያሉት እነሱ ናቸው። እንደ ማንዴት፣ እንደ አካሄድ እስካሁን ድረስ አንገባበት የምንገባበት ተጨባጭ አይደለም። እኛን አይመለከታችሁም ራሳችሁን አድርጉ እያሉ የነበሩበት አርባ ሰው አንጡ፣ ሰላሳ ሰው አንጡ፣ ሀያ ሰው አንጡ፣ አምስት ሰው አንጡ እየተባለ በየቦታው የሚደረገው ነገር እያየን ያለ ነው። ከመንግስት ተወካይና ወይም ደግሞ በመንግስት መዋቅር ስር ያሉ በተለያዩ በክፍለ ከተማ ላይ ያሉ መስተዳደሮች ናቸው እየሰሩ ያሉት። ለመሆኑ ምርጫው አሁን ይካሄዳል የሚባለው በቀበሌ ደረጃ ነው ወይስ ደግሞ በመስጊዶች ደረጃ ነው? እነሱ እየገለጡ ያሉት በየመድረኩ ላይ የሚገልጹት በቀበሌና በክፍለ ከተማ እንደሚካሄድ ወይም በወረዳዎች እንደሚካሄድ ነው የሚገልጹት። በሙስሊሙ ደግሞ የሚመሩ የሚመረጡት የህዝብ ሙስሊሙ መሪ ተወካዮች እንደመሆናቸው መስጊድ መሰረት ያደረገ ምርጫ መካሄድ አለበት ብሎ ነው የሚያምነው። እነዚህ መድረክ ላይ የሚመጡ ሰዎች ነገ ሊመሩት የሚመጡ ሰዎች በሃይማኖት የሚያውቃቸው በተለያየ በስነ ምግባራቸው የተመረጡ የታወቁ ሰዎች ናቸው። እስካሁን ድረስ የነበረው አካሄድ ላይ መስጊድ ውስጥ መነሻ ሆኖ ምርጫ ስለማይካሄድ ነው። ከየቦታው ተሰብስበው የሚመጡ ስለ ምግባራቸው የወረደ ለእምነታቸው ታዛዥ አልሆኑ እምነታቸው ጋር ግንኙነት የሌለው ምናልባት ስለ እምነቱ ምንም ግንዛቤ የሌላቸው ሰዎች ናቸው ሲገቡ የነበሩትና ይህ ችግር የተፈጠረው መስጊድ መሰረት ያደረገ ምርጫ ስላልተደረገ ነው። ስለዚህ የምንመርጠው የመንግስት አመራር አይደለም፣ የምንመርጠው የፖለቲካ አመራር አይደለም። የሃይማኖት መሪ እንደመሆኑ መጠን መመረጥ ያለባቸው ደግሞ ከሃይማኖት ተቋሞቻችን ነው። ሌሎች ቤተ እምነቶችን ብንመለከታቸው እዚሁ ሀገር ላይ ያሉ የተለያዩ ቤተ እምነቶች የሚያደርጓቸው መዋቅራቸውን ጠብቅ ቤተ ምረቶቻቸው ነው የተለያየ ነገር የሚሰሩት፣ ወይም ደግሞ አሰራር ስርዓት ያላቸው ሙስሊሙ ማህበረሰብ የሚመርጠው መሪዎቹን ነው። እና የእምነት መሪዎች መመረጥ ያለባቸው ከመስጅድ እንጂ ከቀበሌ ወይም ደግሞ ከተለያየ ቦታ እንዳልሆነ ነው ህዝቡ ነው። ዛሬ ስንት ሰው ተሰበሰበ ለመሆኑ ላይ ብዙ ሰው ነው ያለው። እንግዲህ እንደተለመደው ከፍተኛ ቁጥር ያለው ሰው ነው አወሊያም የነበረው። እንዲሁም ደግሞ አኗር መስጅድም ላይ በከፍተኛ ቁጥር ያለው ሰው ነው ህዝብ የነበረው ሁለቱ ቦታዎች ላይ ነው ዛሬ እኛ ያው ኮሚቴው መነሻውን መድረሻውን መወሊያ ስለሆነ አወሊያ ላይ የተገኘ ነው። በከፍተኛ ቁጥር ያለው ከአወሊያው ህዝብ የማይተናነት ግን ምናልባት በግማሽ ሚል የሚቆጠርን አኗር መስጊድም ላይ ነበር ድምፁን እያሰማ አቋሙን እየገለጸ ህዝቡ የምርጫው አካሄድ ምን መሆን እንዳለበት በምን አይነት መልኩ ሊፈጸም እንደሚገባው በግልጽ እየገለጸ ድምፁን እያሰማ የቆየበት ሁኔታ እንዳለ ይሰማ። አቶ አቡበከር እስቲ አንድ ጊዜ አድማጮቻችንን ለማስታወስ ያህል ጥያቄዎቻችሁን አጥር አድርገው ይድገሙልኝ። አሁንም ደግመን ደጋግመን የምንናገረው ጥያቄዎቻችን ሶስት መሰረት ያላቸው ጥያቄዎች ናቸው። በተለያዩ ጊዜ በተለያዩ አካላት ሊገለበጡ አቅጣጫ ሊሱት እንዲሞክሩ የተደረገበት ሁኔታ አለ። ከመጀመሪያ ጀምረን ከክፍለ ከተማ ጀምረን እስከ ጠቅላይ ሚኒስትሩ ድረስ ስናስገባ ሶስት ጥያቄዎች ናቸው። የመጀመሪያው የእስልምና ጉዳይ አመራሮች ወይም ደግሞ የተቋሙ መሪዎች በሙስሊሙ ማህበረሰብ የተመረጡ ሙስሊሙ የመረጣቸውና የተወከሉ መሆን ያለባቸው፣ ያልወከልናቸው ያልመረጥናቸው መሪዎች አይመሩንም የሚል ነው። ሁለተኛ ደረጃ የአህባሽ አስተምህሮት እንደ ማንኛውም አስተምህሮት ነጻ በሆነ መልኩ በሀገሪቱ ወገ መንግስት ሊያስተምር ይችላል። ነገር ግን አስገድዶ መጫን የሚደረገው ተግባር ይቁምልን ነው። ሶስተኛ ጥያቄያችን ትልቁ የሆነ የሙስሊሞች ተቋም አወልያ ያለው የሙስሊሞች ተቋም አወልያ ተቋም በገለልተኛ በሆነ መልኩ ዲሙን ሊወክሉ በሚችሉ የተማሩ ምሁራኖች በቦርድ እንዲተዳደርና የእምነቱ ሰዎች እንዲመራ የሚል ነጻ የሆነ ጥያቄ ነው የጠየቅነው። እነዚህ ጥያቄዎች ከመነሻቸው እስከመድረሻቸው ድረስ የሚሰጣቸውንም ይዘታቸውንም መልካቸውን ሳይቀይሩ ያሉት ይም ይሄንን እንቅስቃሴያችሁን እና ስብሰባዎቻችሁን የሚከታተል ታዛቢ አካል አለ። ለመሆኑ እናንተ የምታውቁት እሱ ነው። እኛ እስካሁን ድረስ በተለያዩ ጊዜያቶች ውስጥ እንግዲህ የተለያዩ የመንግስት የጸጥታ አካላቶች በየለጡ እዛ ቦታ ላይ እንደሚገኙ እናውቃለን። ትክክለኛ ገጽታው ይደርሳል አይደርስ የሚለው ግን ራሱ የቻለ ሌላ ነገ ስሜት ነው ያለ። ሁልጊዜ እየተገለበጠ ስለሚደርስ እዛ ውስጥ ያለው እንቅስቃሴ ሂደት የሚያክል ወደ ስድስት ወር እየተጠጋ ባለበት ሂደት ውስጥ የተፈጠረ አንዳች የከፋ ነገር የለም። ጠብ ለመጫር ችግር ለመፍጠር ብዙ ሙከራዎች ይሞክራሉ። ህዝቡ ግን ሰላማዊ የመብት ጥያቄ ስለነበር ሰላማዊ በሆነ እንቅስቃሴ ያደረገበት ተጨባጭ ና ያ ነገር ነው። እኛ አሁን የምንፈልገው የሚካሄዱ ሂደቶች ሁሉ ሰላማዊ መሆናቸው ዴሞክራሲያዊ መሆናቸው የመብት ጥያቄ ከመሆናቸው አንፃ፣ በግልጽ መሆነ አሁን ምርጫው መጪውም ነገር ስናስብ የሆነ ታዛቢ ያለበት ጉዳዩ የሚከታተል ያለበት ገለልተኛ የሆነ አካል ነገሮች የሚያይበት እድል ይፈጠር ይሄ መስመር ይከፈት ነው እያለ ያለ ነው። ይሄ ነው እንዲህ ሊታይ የምንፈልገው የትም ቦታ ላይ ያለው እንቅስቃሴ በማንኛውም አይነት መልኩ ግልጽና የማያሻማ ስራ የተሰራ ስለሆነ ያለው ይህንን ማንኛውም አይቶ መፍረድ ስለሚችል የዚህ አይነት አካላቶች በዚህ ሂደት ላይ ጠንካራ እንቅስቃሴ ቢያደርጉና ና በለርተኛ ሰዎች ቢገቡበት ጉዳያችን እዚህም ደረጃ ባልደረሰ ብለን አምናለን አቶ አቡበከር አህመድ መሐመድ እርስዎ ከአስተባባሪዎች አንዱ ኖት እንደዚሁም ከጉዳዩ መጀመሪያ ጀምሮ አብረው ያሉ ሰው ኖትና አዝማሚያው ምን ይመስሎታል ወዴት ነው አቅጣጫው አሁን እርስዎ እንደሚገምቱት ኮሚቴ ተመሳሳቢ ነኝ እንዲሁም የኮሚቴው ዝግ መካላች ላይ ባለው ተጨባጭ ውስጥ እንግዲህ ባየናቸው ሂደቶች ውስጥ ሁልጊዜ የምናያቸው ነገሮች የሚያሳዝኑን ተጨባጮች አሉ። ጥያቄዎቹ ሲነሱ ሰላማዊ የመብት ጥያቄ እንደሆኑ በተለያዩ መንግሥት አመራሮች እና አካላቶች ምስክርነት ሲሰጥላቸው ነበር። እንዲሁ ጉዳዩን ግን ምላሽ ለመስጠት የተደረገው ዝግጁነት ብዙ ባለመና ሆኑ ጉዳዩ እያደገ በመጣ ቁጥር የጥያቄውን ይዘትና አቅጣጫ ለመቀየርና ለመቀንበስ ወይም ደግሞ ገልብጦ ለማሳየት ብቻ ነው እስከሆነም ድረስ የሚታየው በተለያየ መልኩ የሚገለጸው እና የሚወራው ነገር ያንነት ብለሳ ነው። እኛ ሁኖም የምናምነው ሰላም ሆኑ ሊያመጣ ሁላችንን አረጋግተው ወደ ቤታችን ላይ አስመልሰን በልማቱ አገራዊ መብታችን ተከብሯል ብለን ድናም የሚያደርጉን ነገሮች አሉ። እነዛ ነገሮች ምንድን ናቸው? ሰላማዊ የሆነ ምርጫ፣ ፍትሀ የሆነ ምርጫ የጠየቅናቸው ሶስት የመብት ጥያቄዎች በጣም ቀላል ሰላማዊ የሆኑ ጥያቄዎች፣ መንግስታዊ የሆኑ ጥያቄዎች ናቸው። እነዛ እስከተከበሩ ድረስ ህዝቡ በሰላም ከመንግስቱ ጋር ተከባብሮ ወይም ደግሞ ልማቶች ተሳታፊ ሆኖ ወደ ቤቱ እንደሚመለስ ነው ብለን ገልጽ የምንወደው። እነዚህ ነገሮችን አሁንም በቀናነት ታይቶ ምላሽ ሲያገኙ ብቻ ነው ይሄ ሊፈጠር የሚችለው። ነገር ግን እየታዩ ያሉት ነገሮች ነገሮቹን መጥ ብና ወደ ሌላ አቅጣጫ መውሰድ ግን ለሁላችንም የማይበጅ ነገር ና ያኔ ውስጥ ላይ የሚያሳርፉት እና የሚጥለው የሚያልፉት ነገሮች ለሁሉም የማይጠቅም ነው። ሰው እንደ ዜግነቱ ያለውን ህገ መንግስት የመብት ጠይቆ የመብት ጥያቄ አንስቶ ምላሽ ካላገኘ ውስጡ ላይ ምንድነው ሊፈጠርና ሊያድር የሚችለው የሚለው ነገር ይሰማናል፣ ያሳዝነናል። ሁለት ይህን ያክል ሀይል ለልማትና ወደ ልማት አስቦ ተጨንቆ ስራ መስራት ሲገባል አሁንም ጊዜውም በተለያየ አይነት መልኩ እንዲሁ በአንድ ነገር ላይ ይህን ያክል የሚለፋ መደረጉ አግባቡ አይደለም ብለና ምናለ። እና እንግዲህ የምንመኘው ጥያቄዎቻችንም አሁንም ተረፍተዋቸው በአጭር ምላሽ አግኝተው ሰላማዊ ምርጫ ከተካሄድ ነገሮቹ ያልቁ ሰላማዊ የሆነ ሁሉ ነገር ሊቋጭ ይችላል ብለና ምናለ አስገባዎች ሌላ አማራጮች መጠቀሙ ግን በማንኛችንም የማይበጅ የማይጠቅም እንደሆነ ይሰማናል። ይህን ነው ብናምነው። እስካሁን ድረስ አቶ አቡበከር አህመድ መሐመድ እንደገለጹልኝ እርስዎ የዋናው ኮሚቴ አስተባባሪ ኖት፣ ሊቀመንበር ኖት፣ በዛ ላይ ደግሞ የህዝብ ግንኙነት ኮሚቴውንም ይመራሉና በዚህ እንቅስቃሴያችሁ ውስጥ እስካሁን ድረስ እንደሚያዩት የመገናኛ ብዙሀኑ አስተዋጽኦ፣ የመገናኛ ብዙሀኑ ተሳትፎ ምን ይመስላል? እንዴት ይገመግሙታል? ለመሆኑ አገር ውስጥ ያለው የመገናኛ ብዙሀን በተለይ እንግዲህ ከመንግስት አካባቢ ያሉት የመገናኛ ብዙሀኖች ጉዳዩን በትክክለኛ እና በገለልተኛ መልኩ ዘግቦትም አያውቁም ታይቷልን? ብለን አናምንም። የተወሰኑ ሙከራዎች ለማድረግ ተሞክሯል፣ ውጤታማ ሳይሆኑ ቀርተዋል። በተወሰነ ደረጃ ሀገር ውስጥ ያሉ የተወሰኑ ጋዜጦች እና የተወሰኑ ሚዲያዎች በጋዜጣ መልኩ በተለይ የተወሰኑ ነገር ለማሳየት የሞከሩበት በተለያየ ጊዜ የተወሰኑ ነገር ለማሳየት የህዝብን ድምፅና ጥያቄ በትክክል ከኮሚቴም ጋር በቃለ መጠይቅና በስል ሂደቶች የመስከነት ተግባራቱን እየተከታተሉ ለማሳየት የሞከሩበት ተጨባጭ አለ ትክክለኛ ሚዲያ ሽፋን አግኝቷል የሚለው አላገኘም ነው የምለው። የበለጠ ከሀገር የሀገር ውስጥ ካሉት በበለጠ እንደውም ጋዜጣው ላይ ነው ጠንካራ የሆነው። ከዛ ውጭ ግን ባለው ምናልባት በእናንተ ሬዲዮ ሰፊና ከፍተኛ ሽፋን ተሰጥቷል ብንናምናለ። ጀርመን ድምጽሎች እንደዚሁ በተለያየ አይነት መልኩ የተለያየ አይነት ግን ጉዳዩን እየተከታተሉ እየዘገቡት እንደሚገኙ እናያለን እንጂ ሀገር ላይ ባለ ተጨባጭ ላይ በትክክል ሚዲያ ሽፋን አግኝቶ ትክክለኛውን ገጽታ ከማህበረሰቡ ተረድቷል የሚለው ነገር ላይ ዝግዳ ላይ የራሳችን ጥያቄ አለ። እስካሁን ድረስ ግን ቪኤ በዘገባቸው ዘገባዎች ላይ እንደም እንዳየሁት በተደጋጋሚ ቪኤ ላይ እኔም ሆንኩ በእኔው ጋር አብሮ ሌላ የህዝብ ግንኙነት የሆኑ አስመድን ብዙ ዛት ቀርበናል። ብዙ ጊዜ ቃለ መጠይቅ ተደርገናል። በሂደቱ ላይ እኛ የተናገር ናቸው እና ያቀረብ ናቸው እንግዲህ በመካከል እንዲፈጠር የምችሉ ክፍተቶች ይኖራሉ። ያን ነገር ደግሞ በተነገ ጊዜ የማረም ሂደቶችን ምክንያቱም አንዳንድ ጊዜ ከአንድ ወገን ብቻ የተሰሙትን ነገሮች የማስተጋባት ነገር እንዳይኖር ጥያቄ እናቀርባለን፣ ወይም ደግሞ እንናገራለን። ያን ጊዜም ተሰምቶ ዜ የሚሉን ነገሮችን ገለልተኛ ሁኖ አስተናግዷል ብዬ ነው ማምነው እስካሁን ድረስ ባየሁ ተጨባጭ ነው። ለመሆኑም የሚያስተላልፉት መልእክት አለ ለመገናኛ ብዙኃኑ ይሁን ለመንግስት ወገን መገናኛ ብዙኃኖች እኛ ሁሉም ቢሆን መገናኛ ብዙኃኖች እንግዲህ አላማቸው ነጻ ፕሬስ ይዘው ሲንቀሳቀሱ ለማህበረሰብ እውነተኛ የሆነ መረጃን በማስተላለፍ ማህበረሰቡ ጋር ትክክለኛ ግንዛቤ ፈጥሮ ሰው ነገሮችን በትክክለኛው ድርጅት ታሰረቷቸው እንዲሄድ ማድረግ ነው እና ይሄ ደግሞ የሙያቸው ተጠያቂነት እና ወይም ደግሞ ቃለ ባህል ላይ ፈጽሞት መሆኑ አንፃር ነፃ ሆኖ ፍትሀዊ ሆኖ ችግር ካለ ጥፋት ካለ እንድናርም ትክክለኛና የሰራ ነው ነገር ሰላማዊ ከሆነ ደግሞ ያን ነገር አፕሪሼት ተደርጎ በሰላማዊ መመቱ እንዲቀጥል ማድረግ የሚዲያዎች ትልቅ ሚና ነው። ተጽዕኖ የመፍጠር ኃይላቸው ከፍተኛ ከመሆኑ አንጻርና ሁሉም ሚዲያዎች እንደናንተን እንደናንተ ጠንካራ ተፋታች የሆነው በሁሉም ጉዳይ ላይ ነፃ የሆነ አስተሳሰብ እንዲሰርፍና ማህበረሰብ ላይ ነፃ ሆኖ የራሱን ድምዳሜና ውሳኔ መስጠት የሚችልበት ዕድል እንዲያገኝ ኃላፊነታቸውን በአግባብ ሊወጡ ይገባል ነው የምለው። በጋዜጦችም፣ በተለያየ የመገናኛ አውታር ላይ ያሉ የሚዲያ ድርጅቶች ሁሉ ይህንን አላማቸውን በትክክል ሊተገብሩት ይገባል ያምናለው። ይችን መልእክት ነው ምን አስተላልፈው በምታደርጉትና ያደረጋችሁት ነገር ሁሉ በኢትዮጵያ ሙስሊም ማህበረሰብ በወቀለ ግብረሰብ ምስጋና የምናቀርብ ወዳ ለመጅ አቶ አቡበከር አህመድ ሙሐመድ የሙስሊሙ ጥያቄ አስተባባሪ ኮሚቴ ሰብሳቢና እንደዚሁም የህዝብ ግንኙነት ኮሚቴውም ሰብሳቢ ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁ። ይህ በእንዲህ እንዳለ የፌዴራል ጉዳዮች ሚኒስትሩ አቶ ሽፈራው ተክለ ማርያም ቀደም ሲል ከሙስሊሙ ማህበረሰብ ተወካዮች ጋር ባደረጉት አንድ ስብሰባ ላይ የሚከተለውን ተናግረው እንደነበር ይታወሳል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን እውቅና በመንሳት ሳይሆን ወይ የእኛ ተቋም አይደለም ብሎ በማቅረብ ሳይሆን ይህ ተቋም የህዝበ ሙስሊሙ ተቋም ስለሆነ የህዝበ ሙስሊሙን ጥያቄዎች ለመመለስ እንኳ እጥረት አለው ተብሎ ከታሰበ በየደረጃ ያሉ የሃይማኖቱ አባቶች፣ ምሁራን፣ ወጣቶች በዚህ ላይ በራሳቸው በመመካከር አቅሙን ለመፍጠር የሚንቀሳቀሱበት ነው የሚሆነው። አንም የትኛውንም የትምህርት መልክ አስይዞ መጥቶ ሊሆን ይችላል። ግን በመጨረሻ ይህኛውን እምነት ነው የምትከተለው፣ ያኛውን እምነት ነው የምትከተለው ብሎ ማስገደድ ከህገ መንግስታዊ ስርዓታችን ውጭ ነው፣ መንግስታችንም ድርጅታችንም የማይተገብረው በሌላ በኩልም የታገለለት ዓላማ ነው። ስለዚህ አበሽ ነው የምለው አቀራረብ ሃይማኖትን በመጫንና ሃይማኖትን በመቀየር ሂሳብ ተወስዶ ከሆነ በጋራ የምንታገለው ነው የሚሆነው ማለት ነው። ከህዝበ ሙስሊማችን ጋር ሆነ በጋራ የምንታገለው ነው የሚሆነው ማለት ነው። የሃይማኖትን እውቀት ለማዳበር የሃይማኖትን እውቀት ለመጨመር የትኛውም የሃይማኖትና የእምነት ተቋማት እንደሚተገብሩት በክርስትናው በሌላው እንደሚታየው የታየ ነገር ከሆነ ይህንኑ ወስዶ መቀበል ያለ መቀበል የዜጎች መብት ነው። የሙስሊሙ ኅብረተሰብ ጥያቄዎች መመለሳቸውን የተናገሩት የፌዴራል ጉዳዮች ሚኒስትሩ ሽፈራው ተክለ ማርያም፣ ይህንን የማይቀበል የአክራሪነት ዝንባሌ ያለው ነው ብለዋል።